የካቶሊኩ ጳጳስ ፖፕ ፍራንሲስ ወደ መንበራቸው ከመጡበት መንገድ ጀምሮ የዓለምን ትኩረት የሳቡ ሰው ናቸው። ከእርሳቸው በፊት በጵጵስናው መንበር ላይ የነበሩት ፖፕ ቤኔዲክት 16ኛ በድንገት ደከመኛ ረጀው በማለት ባልተለመደ ሁኔታ ስልጣናቸውን በመልቀቃቸው ነው ፖፕ ፍራንሲስ ወደ መንበሩ የመጡት። ይህ በራሱ ትልቅ ትኩረት የሳበ ጉዳይ ሆኖ ቆይቷል። ከእርሳቸው ቀድሞ ከነበሩት ጳጳሳት በተለይም የሚመርጡት ቀላል የሕይወት መንገድ በብዙዎች ዘንድ እንዲወደዱና እንዲከበሩ አድርጓቸዋል። አሁን ደግሞ በዚህ ፈረንጆች ወር መጨረሻ በዩናይትድ ስቴትስ ኦፍ አሜሪካ የሚያደርጉት ጉብኝት ትልቅ ግምት እያሳደረ ይገኛል። አሜሪካ ጳጳሱን ለመቀበል የምታደርገው ሽርጉድ በግልጽ ይታያል። ፖፕ ፍራንሲስ አሜሪካ ሲደርሱ በጉጉት ከሚጠብቃቸው የአሜሪካውያን ካቶሊኮች አቀባበል ጀምሮ የምርጫ ትኩሳት ባጋለው የአሜሪካ ፖለቲካ ላይ የሚያመጡ ተጽዕኖ ምን ሊሆን እንደሚችል እየተገመተ ነው። ከ ስምንት ሺህ በላይ ጋዜጠኞች የጳጳሱን ጉብኝት ለመዘገብ ዝግጅት እያደረጉ ነው። የጳጳሱን ደህንነት ለመጠበቅም የአሜሪካው የኤፍቢአይ ሰራተኞች የሚያደርጉት ዝግጅት እስከ ዛሬ ድረስ ለሌሎች አገር መሪዎች ይደረግ ከነበረው በእጅጉ እንደሚበልጥ የፕሮግራሙ አዘጋጆች ይናገራሉ። እስከ ዛሬ ድረስ ጳጳሱ ባደረጓቸው ንግግሮች በአሜሪካ ፖለቲካ ውስጥ የቀኙንም የግራውንም የፖለቲካ አራማጆች አንዳንዴ ሲያስከፉ፣ አንዳንዴ ሲያስደስቱ መቆየታቸው በአሜሪካ ጉብኝት ወቅት የሚናገሩት ነገር በጉጉት እንዲጠበቅ አድርጎታል። የቀኝ ዘመም ፖለቲካው የተመሰረተበትን የካፒታሊዝም ስርዓት እንደ ስግብግብና ለድሆችና ለተቸገሩ የማያስብ የክፋት መንገድ አድርገው የሚናገሩት ፖፕ ፍራንሲስ ከፍቅርና ከይቅርታ መልእክታቸው ጎን ለጎን ይህንኑ የቀኝ ዘመም ፖለቲካውን አይን የሚነኩ ይጠበቃል። በሌላም በኩል ከክርስቲያን መልእክታቸው የተነሳ ጽንስን ማቋረጥንና የተመሳሳይ ጾታ ጋብቻን በተመለከተ የሚናገሩት መልእክት ለግራ ዘመሙ የዲሞክራቲክ ፓርቲ አባላት እና ደጋፊዎች ብዙም የማያስደስት መሆኑ ይገመታል። ከሁሉ ይልቅ የሚጠበቀው ነገር ደግሞ የፖፕ ፍራንሲስ ድንገተኛ መልእክት ነው። በተዘጋጀላቸው መንገድ ብቻ የማይሄዱት ፖፕ ፍራንሲስ በብዙ ተንታኞች ግምት በድንገት ሊያደርጉት የሚችሉት ሌላ ነገር ይኖር ይሆናል ተብሎም ግምት ተሰጥቷቸዋል። ከዚሁ የአሜሪካ ጉብኝታቸው ጋር ተያይዞም የካቶሊክ ቤተክርስቲያን በመላው ዓለም ለምታደርገው የረዴ ስራ ገንዘብ የማሰባሰብ ዘመቻም ተጀምሯል። ሚሲዮ የተባለው ይህ ዘመቻም ከጳጳሱ ጋር ይቀልዱ የሚል ድረገጽ ከፍቶ ቀልዶችን ማሰባሰብ ጀምሯል። ቀልድ ይለግሱ የሚለው የሚስዮ ዘመቻ በመላው ዓለም ያሉ ሰዎች በዌብሳይቱ ላይ በሚያስተላልፉት ቀልድ አማካኝነት ለረዴ ስራዎች ያላቸውን አገርነት ከማሳየታቸውን በተጨማሪ ገቢው ለሚፈልጉት የሬዴት ስራ እንዲሰጥ የመምረጥ ዕድልም ይሰጣቸዋል። ቀልድ ለጋሾቹ የሚለግሱት ቀልድ በአንደኝነት ከተመረጠላቸው የፖፕ ፍራንሲስ ኮሜዲክ አድቫይዘር ወይም የቀልድ አማካሪ የመሆን ማድረግም ይሰጣቸዋል። ለዚህ ዓላማ ብሎ ባይናገሩትም ቀልዱን የጀመሩት ራሳቸው ፖፕ ፍራንሲስ እንደሆኑ የሚሲዮ ሰራተኞች ይናገራሉ። ሚሲዮ ካዘጋጀው የዘመቻ ማሳያ ነገሮች መካከል አንዱ የሆነው የሚሲዮ አርማ ያለበት ኮፍያ ለፖፕ ፍራንሲስ ተበርክቶላቸው ነበር። የፖፕ ፍራንሲስ ምላሽ ጎሽ አሁን ገና አይንን ከፀሐይ የሚከልል ኮፍያ አገኘሁ የሚል ነበር። አብረዋቸው ለሚሰሩት ይህ ከተለመደው ጨዋታ አዋቂነታቸው የመነጨ ንግግር ነበረ። የሚለግሱት ቀልድ ከእነዚህ ነገሮች አንዱን ሊያግዝ ይችላል። በቦነስ አይረስ አርጀንቲና የሚገኙ የተቸገሩ ሕፃናትን መርዳት፣ በአዲስ አበባ ኢትዮጵያ ያሉ ጎዳና ተዳዳሪዎች ቤት መስራት ወይም በናይሮቢ ኬንያ የሚገኙ የተራቡ ሰዎችን መመገብ ይላል። ከጳጳሱ ጋር ይቀልዱ ዓላማ የመጀመሪያው ቀልድ ነጋሪ ዘሌት ናይት ሾው በመባል የሚታወቀው የቴሌቪዥን ፕሮግራም አዘጋጅ ኮናኖ ብራያን ነው። እንዲህ ብሏል። የካሊፎርኒያ ድርቅ እጅግ ከመክፋቱ የተነሳ በናፓ የሚገኙ ሰዎች ጳጳሱ ወይን ጠጁን ወደ ውሃ እንዲቀይሩላቸው እየተማጠኑ ነው ይላል። ናፓ በካሊፎርኒያ የሚገኝ በወይን ጠጅ የሚታወቅ ግዛት ነው። ይህ የካቶሊክ ቤተክርስቲያን የጀመረችው ዘመቻ ለዘመናት ሲሰነዘርባት የነበረውን ቀልድ ለቤተ ክርስቲያኒቱ ጥቅም የማዋል ሙከራ ይመስላል። በሳይንስና በቴክኖሎጂም ከዘመናት ጋር ለመራመድ ጥረት እያደረገች እንደሆነ በግልጽም ይታያል። ሳይንቲስት የሆኑ ካህናቷና በልዩ ልዩ ሙያ እውቅና ያገኙ የቤተ ክርስቲያኒቱ አጥባቂ ተከታዮች ቤተክርስቲያኒቷን በዚህኛውም ዘመን ጠቃሚ ልትሆን እንደምትችል እያስመሰከሩ ነው። ወደ እኛ ጋር የእምነት ተቋማት ስንመጣ እንደ ሌላው የአገሪቱ ችግሮች ሁሉ የእምነት ተቋማትም ከዘመኑ ጋር የመራመድ ነገር አስበውበት የሚያውቁ አይመስሉም። ይህ የፖፕ ፍራንሲስ እና የካቶሊክ ቤተክርስቲያን እርምጃም እንዴት ሊታይ እንደሚችል መገመት አይከብድም። መቀለድ ቀርቶ በአደባባይ ፈገግ ማለት ከመንፈሳዊነት እንደመራቅ በሚቆጠርበት አገር ከጳጳሱ ጋር መቀለድ ራሱ የማይታሰብ ቀልድ ነው። መዝገቡ ኃይሉ ለዋዜማ ሬዲዮ